ሀያ ሁለት አመት ያገለገሉበትን ሙያ ዶክተር አረጋዊ ግርማ የሚያዩት ከበርካታ ከመላለም ከመጡ ሰዎች ጋር ያገናኛቸው ድል ያገናኛቸው ድልድይ እንደሆነ ሁሉ ነው። ሀያ ሁለት አመት ያገለገሉበትን ሙያ ዶክተር አረጋዊ ግርማ የሚያዩት ከበርካታ ከመላለም ከመጡ ሰዎች ጋር ያገናኛቸው ሰብአዊ ድልድይ እንደሆነ ሁሉ ነው። እሳቸው ከም እሳቸው ከሚሰሩበት ጋስተን የቤተሰብ ህክምና እሳቸው በሚሰሩበት ጋስተን የቤተሰብ ህክምና አገልግሎት ተቋም የሚገ እሳቸው ወደሚሰሩበት ጋስተን የቤተሰብ ህክምና አገልግሎት ተ እሳቸው ወደሚሰሩበት 22 አመት 22 አመት ያገለገሉበትን ሙያ ዶክተር አረጋዊ ግርማ የሚያዩት ከበርካታ ከመላለም ከመጡ ሰዎች ጋር ያገናኛቸው ሰብአዊ ድልድይ እንደሆነ ሁሉ ነው። ያገ- ሀያ ሁለት አመታትን 22 አመታትን ያገለገሉበት ሀያ ሁለት አመታት ያገለገሉበትን ሙያ ዶክተር አረጋዊ ግርማ የሚያዩት ከበርካታ ከመላለም ከሚመጡ ከመላለም ከመጡ ሰዎች ጋር የሚያገናኛቸው ሰብአዊ ድልድይ እንደሆነ ሁሉ ነው። እሳቸው እሳቸው ወደሚሰሩበት ጋስተን የቤተሰብ ህክምና አገልግሎት የሚመጡ ታካሚዎች የሚመጡት ታካሚዎች ደግሞ የበለጠ ርህራሄን የሚፈልጉ ናቸው። የበለጠ ሰብአዊነትን ርህራሄን የሚፈልጉ ናቸው። ዶክተር አረጋዊ ግርማይ እንዲህ በስሜት ተሞልተው የሚናገሩለት ሙያቸው መልሰው እየከፈላቸው ይመስላል። አራት ሺህ አባላት ያሉት የሰሜን ካሮላይና የቤተ አራት ሺህ አባላት ያሉት የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ የ2019 የአውሮፓውያን አቆጣጠር ምርጥ የቤተሰብ ሐኪም ብሎ ሸልሟቸዋል። ለዚህ ሽልማት የሚበቁ ሐኪሞች የሚጣሩበት የራሱ ስርዓት አለው። ዶክተር አረጋዊ የመጪውን ዘመን ህልማቸውን ስጠይቃቸው ደጋግሞ ያነሱልኝ ከዕለት ዕለት ከዕለት ዕለት ቁጥራቸው እየበዛ የመጡ ኢትዮጵያ ከዕለት ዕለት የበዙ ኢትዮጵያንን እያጠቅ ያለውን የማህፀን ጫፍ ካንሰር ጉዳይ የሚመለከት ነው። የማህፀን ጫፍ ካንሰር ጉዳይ ነው። የሚቻላቸው ማድረግ እንዳለባቸው እንዳመኑ ይናገራሉ። የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ 55 ቅርንጫፎች፣ እንዲሁም 135 ሺህ አባላት ያሉት የአሜሪካ የዩናይትድ ስቴትስ የቤተሰብ ሐኪሞች ማህበር አባል ነው። አሜሪካ ድምፅ የአሜሪካ የቤተሰብ ሐኪሞች ማህበር የአሜሪካ የቤተሰብ ሐኪሞች ማህበር የዩናይትድ ስቴትስ የቤተሰብ ሐኪሞች ማህበር አባል ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።